በጃንሆይ ጊዜም ኖሬ ያለሁ፣ በደርግም በዚህም ዘመን ኖሬ ያለሁ፣ እና አሁን ያለው ለውጥ ኢትዮጵያ ውስጥ ከነበሩ አስተሳሰቦች ወጣ ብሎ ማየው አንደኛው የአንድ ሰው ማንነት እንዴት ይታያል፣ የሚለው ነው። የብሔር ማንነቱ መንግስት በችግር ውስጥ ስላለ እና ስለተወጠረ እንጂ ኢትዮጵያዊ ማንነት መሆን የሚፈለገው። እኔ ለውጡ ሙሉ በሙሉ ፖዘቲቭሊ ነው። ያው በጣም ህዝብ የሚፈልገው ለውጥ ነው። እንደምታየኝ መካከለኛ እድሜ ላይ ያለው ሰው ነኝ። በፕሮፌሽን መሀንዲስ ነኝ። የፖለቲካ ሰው አደለውኝም። አገሬ ነው እወዳለሁ እና አሁን በመጣው ለውጥ በጣም ደስተኛ ነኝ። በአመራሮቹም በጣም ደስተኛ ነኝ። ስፔሲፊካሊ በዶክተር አብይ በጣም ደስተኛ ነኝ። በዚህ በአንድ አመት ጊዜ ውስጥ ያከናወኑት እውነቱን ለመናገር ኦርዲናሪ ሰው ሊሰራ ይችላል ብዬ አላምነው። በፊት እንደዚህ ደፍሮ በሚዲያ ለመናገር ቀርቶ ለጓደኛ ለመናገር ራሱ የምንቸገርበት ጊዜ ነው የነበረው። ይህ ሰው የምን ይሆን የየትኛው ፓርቲ ነው የየትኛው ተቃዋሚ ቡድን ነው የሚል ፍራቻ ነበረ። በአሁኑ ሰዓት ግን ማንኛውም ሰው የሚፈልገውን ነገር የመናገር መብት የተረጋገጠበት ጊዜ ነው ማለት ይችላለሁ። ትልቁ ነገር አንድ እጅ አያጨበጭብም። ይሄ ሰው የብቻውን የሚያደርገው ነገር አይኖርም። እያንዳንዱ ለዚች ሀገር በአቅሙ ኮንትሪቢዩት ማድረግ ያለበት ይመስለኛል። ጅማ በጣጣ እባላለሁ ከሃይማኖት ተቋማት ነው። እንግዲህ እሳቸው ወደ ስልጣን ከመጡ ወዲህ በጣም ብዙ ተስፋዎችን ነው እያየን ያለ ነው። እሳቸው ከመጡ በኋላ ሀገሪቷ ከነበረባት የመበታተን ስጋት በብዙ እየወጣች እንዳለች ነው የማየው። ተስፋ ሰጪ ነገሮች ናቸው የሚበዙት። ስሚያጅ ያስሽሸሊፍ ይባላለሁ። ወላሂ፣ ዶክተር አብይ ከመጡ አገሪቱ የጽሎት ሀገር ነው የሚለው ነው የወሰድኩት። በእውነቱ መጥፎ ውስጥ ነበር። እነሱ ከመጡ ብዙ ተስፋ ነው ያገኙ። እንደ ሃይማኖት ተቋማት፣ እንደ ሃይማኖት አባት ብዙ መሻሻያ አግኝተናል። ህዝባችን አሁን በጣም ስጋት የነበረውን ጥሩ ሁኔታ ላይ ነው ያለውን ነገር ዶቸቤለ እንደምታዩት ያው ነጻ እንቅስቃሴ ም እያደረጋችሁ ነው ያለው ነገር ከአንዱ አንዱ ነው ብዬ ነው የሚቆጥረው። ሲታፈኑ ነበር ብዙ ነት የሚታደርጉበት ሰት አሁን ብዙ ተስፋ ነው ብዬ ነው ምለው። እሺ እኔ ሚስተር ሰላሞይ ትባላለሁ። ከበጎ ጎንስ ጀምር። ዶክተር አብይን እኔ በመጀመሪያ እንደ ነብይ ነው የማየው፣ ምክንያቱም ብዙ በሰው ሊቻሉ የማይችሉ ነገሮች እየተሰሩ የማኝሆኑ ነገሮች አሉ። ነገር ግን ቻሌንጆቹን ከመብዛቱ አንጻር ትንሽ የበዛ ትግስታ ያለው ትግስት ሲበዛ አንዳንድ ወጣ ያሉ ነገሮች እየበዙብን ነው። ስለዚህ ፈጣን ምላሽ ቢኖሩ፣ ምክንያቱም ሰው እያለቀ ነው። ጥሩ ጎን የሌለው ነገር ብዙ እየታየ ነው። ስለዚህ እነዚህ ቢስተካከሉ። ላለሁ አባ ገዳ ፍቃዱ አበራ ሁንድ እባላለሁ። የሚያስደስተው ነገር ዶክተር ወደ ስልጣን ከማምጣታቸው በፊት ብዙ ችግርና ስጋት ውስጥ ነበር። ያ ስጋትና ችግር መቶ በመቶ ተቀርፎልናል። ችግር አይጠፋም። አሁንም ግን ልማት ያስፈልገናል። ወደ ልማት መሄድ ነው እንጂ ዋለልኝ ሞኩሪያ እባላለሁ። ፌዴራል ትራንስፖርት ላይ መንገዶች ባለስልጣን ነው የምሰራው። አሁን እሳቸው የሚመሩት ፓርቲ የኢህአዴግ የፖለቲካ ምህዳሩም እየሰፋ ያለበት ሁኔታና ያው የእናንተም ጭምር በነጻነት የመዘገብ የህዝብን ድምጽ የማስተላለፍ ስርዓት ላይ የተገኘበት ወቅት ስለሆነ አንዱም እሱ መነሻ ነው። ሁለተኛ ህዝቦች በነጻነት ሀሳባቸውን የሚገልጹበትና የፈለጉትን በነጻነት የመናገር መብታቸው የተጠበቀበትም ጭምር ነው። ብዙ ለውጦች እየታዩ ያሉበት ሁኔታ ነው ያለው ቴዎድሮስ በቀለ እባላለሁ። የተሻለ መሪ እንደሆኑ ይሰማኛል ውስጤ። ከህዝቦች ጋር ግንኙነት ለመፍጠር የተለያዩ መድረኮችን እንደፈጠሩም ስላየሁ ጥሩ ነው። ደመቀች እባላለሁ። ያው እንግዲህ የዶክተር አብይ አንድ አመት ኗቸዋል። አሁን እሳቸው በመጡበት ወቅት የነበሩት አንዳንድ መጥፎ ነገሮች ነበሩ። የተስተካከሉ ነገሮች አሉ። ምንም እንኳን አሁን የሚቀሩም ቢኖሩም ግን አብዛኞቹ ጥሩ መስመር አስይዘውታል የሚል ነገር አለኝ። በህዝቡም ዘንድ ተስፋ ነበር። እሱም ተስፋ ተግባራዊ የሆነበት አግባብ አለ የሚል ነገር አለኝ። ለምለም ዘሩ እባላለሁ። ዶክተር አብይ በርካታ የሰሯቸው ስራዎች አሉ። ለምሳሌ ኢትዮጵያና ኤርትራን አስታርቀው ህዝብ ከህዝብ ግንኙነት ያደረጉበታል። ሁለተኛ ደግሞ የፖለቲካ እስረኞችን እንዲገቡ ከሀገር አድርገዋል። እንደገና አረብ ሀገር የሚሄዱ ዜጎች እነሱም በዲፕሎማሲ ግንኙነት ጥሩ መብታቸው ተከብሮ ነው ያለ፣ እና ይሄ ጠንካራ ስራቸው ነው። ዶክተር አብይን አሁን እኔ እንዲሰሩበት የምላቸው እነዚህ የተፈናቀሉ ወገኖችን አስቸኳይ የሆነ መፍትሄ እንዲያገኙ፣ ሌላ በመንግስት ሰራተኞች ላይ ሶስት ጊዜ በልተው እንትን የማይሉበታል። ምክንያቱም ልጆች ያስተምራሉ የቤት ክራይ ያለ፣ ሌላው ቢቀር ቤት ተከራይተው የሚያገኙበትን መንገድ ቢፈለግ